በሰሜን ጎንደር ዳባት ከተማ አንድ ታጣቂ ሁለት ሰዎችን ገደለ ተባለ። በሰሜን ጎንደር ዞን ዳባት ከተማ አንድ ታጣቂ ባለፈው አርብ ፈጸመው በተባለው ጥቃት አንድ ኤርትራዊ ስደተኛን ጨምሮ ሁለት ሰዎች መገደላቸውን ስደተኞቹ ተናግረዋል። በዛው ሳምንት በዳባት ወረዳ በአለም ዋጭ መጠለያ ጣቢያ የሚኖሩ ሁለት ኤርትራውያን ስደተኞችም ታጣቂዎች ባደረሱባቸው ጥቃት ቆስለው ወደ ጎንደር ሆስፒታል መወሰዳቸውን ስደተኞቹ ለአሜሪካ ድምጽ ገልጸዋል። የመጠለያ ጣቢያው የሚገኝበት የዳባት ወረዳ ጭላ ቀበሌ አስተዳደር በበኩሉ በዳባት ከተማ ሁለት ሰዎች በታጣቂ መገደላቸውን አረጋግጫሉ ብሏል። በአብዛኛው ኤርትራውያን ስደተኞች የሚኖሩበት የዓለምዋጭ መጠለያ ጣቢያን የጸጥታ ሁኔታ ለማሻሻልም እየሰራ ነው ብሏል። በጉዳዩ ላይ ከኢትዮጵያ ስደተኞችና ከስደት ተመላሾች አገልግሎት አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለዚህም ዘገባ ገብረ ሚካኤል ገብረ መድን በአማራ ክልል ሰሜን ጎንደር ዞን የዳባት ወረዳ አስተዳደር መቀመጫ በሆነችው ዳባት ከተማ ባለፈው አርብ ጳጉሜን አንድ ቀን 2016 ዓ ም አንድ ታጣቂ በፈጸመው ጥቃት አንድ ኤርትራዊ ስደተኛና አንድ የከተማዋ ነዋሪ የሆነ ግለሰብ መገደላቸውን ለደህንነቱ በመስጋት ስሙ እንዳይጠቀስ የጠየቀ ስደተኛ ለአሜሪካ ድምፅ ተናግረዋል። ዳባት ከተማ የተሃሪ ኤርትራዊው ስደተኛ በዳባት ከተማ ተከራይቶ ነበር የሚኖረው። ከጎረቤቶቹ ጋር እየተጫወተ እያለ አንድ ታጣቂ በከፈተው ተኩስ ተገድሏል። ከእርሱ ጋር የአገሬው ተወላጅ የሆነ አንድ ግለሰብም አብሮት ተገድሏል። እዛው ቦታ ላይ ሌሎች ኤርትራውያንም ነበሩ፣ ግን አልተጎዱም። በጥቃቱ ተገደለ ስለተባለው የዳባት ከተማ ተወላጅ ዝርዝር መረጃ ማግኘት ባይቻልም ኤርትራዊው ስደተኛ ግን የ27 ዓመት ወጣትና የአንድ ልጅ አባት እንደነበረ አስተያየት ሰጪው ተናግረዋል። ስለ ግድያው ለአሜሪካ ድምፅ አስተያየት የሰጡት በዳባት ወረዳ የጭላ ቀበሌ አስተዳዳሪ አቶ ምናለ ግብነህ ጥቃቱ መፈጸሙን አረጋግጠዋል። ከተማው ላይ ነው፣ ይሄ የሞተው ከተማ ላይ ነው የሞተ፣ ሪፊዩጂ ካምፕ ውስጥ አይደለም የሞተ። አንድ ሰዓት ተኩል አካባቢ ነው። ያው የኛ የዳባ ተወላጅም አንድ አብሮ ሙቷል። እኛ ተወላጅም ያው የሚጠጡበት ቦታ ነው፣ አዛ አካባቢ ነው ረብሻ የተፈጠረ። በዛው ሳምንት ሮብና ሐሙስ ቀናት ሁለት ኤርትራውያን ስደተኞች በአለም ዋጭ መጠለያ ውስጥ በስለት ተወግተውና በጥይት ተመትተው መቁሰላቸውንም ለአሜሪካ ድምፅ አስተያየት የሰጠ ሌላ ኤርትራዊ ስደተኛ ተናግረዋል። በመጠለያ ጣቢያው ውስጥ አንድን ስደተኛ በዩኤንኤችሲአር ጽህፈት ቤት አጠገብ በስለት ወቅተውታል። በነጋታውም ሐሙስ እለት የሞባይል ስልክ ለመውሰድ ስደተኛ በጥይት መጥተዋል። ሆኖም በህይወት ተርፈዋል። ሮብና ሐሙስ ቀናት በስለትና በጥይት የቆሰሉት ሁለቱም ስደተኞች ወደ ጎንደር ሆስፒታል ተወስደው የህክምና እርዳታ እየተደረገላቸው መሆኑንም ስደተኞቹ ለአሜሪካ ድምፅ አስታውቀዋል። ሆኖም እስካሁን ያሉበትን ሁኔታ አናውቅም ብለዋል። በዓለም ዋጭ መጠለያ ጣቢያ እንደዚህ አይነት ጥቃቶች የተለመዱ መሆናቸውን የጠቀሱት ስደተኞቹ የአካባቢው ባለሥልጣናት ትኩረት እንዲሰጡ ጠይቀዋል። የጭላ ቀበሌ አስተዳዳሪው አቶ ምናለ ግብነህ በበኩላቸው ለስደተኞቹ ጥበቃ እየተደረገ መሆኑን ገልጸው በመጠለያ ጣቢያው ያለው የጸጥታ ሁኔታም እየተሻሻለ ይገኛል ብለዋል። ወደ ሰላሳ የተደራጀ ያው ከኛ የሀገሩ ተወላጅ የሆነ ወደ ተላካ እንድተሰማርቶ የሚጠጥም ጥበቃ አለ። ያው የተሻለ ነው። ስለ ጉዳዩ ከኢትዮጵያ የስደተኞችና ከስደተ መላሾች አገልግሎት አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። በዓለም ዋጭ የስደተኞች መጠለያ ጣቢያ ከሁለት ወራት በፊት ለዘረፋ የተደራጁ ታጣቂዎች ፈጸሙት በተባለ ጥቃት አንድ ሰው መገደሉንና አስር ሰዎች መቁሰላቸውን መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ